The Voice of America. በሕዝብ ተወካዮች ምክር ቤትና በፌዴሬሽን ምክር ቤት እንደራሴዎች ሆነው የቆዩ አባላቱ ከዛሬ ጀምሮ እንደሚለቁ ህዝባዊ ወያነ ሓርነት ትግራይ አስታውቀዋል። ፓርቲያቸው ከዛሬ ጀምሮ በፌዴራል ደረጃ ህጋዊ መንግስት የለም ብሎ እንደሚያምን የፓርቲው ስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳ ተናግረዋል። ክልሉ ከዚህ ወዲያ የሚኖረው ግንኙነት ማህበራዊና ኢኮኖሚያዊ ጥቅም ከሚሰጡና ከፍትህ ተቋማት ጋር ብቻ እንደሚሆንም አመልክተዋል። ሙሉጌታ አጽባህ ተጨማሪ አለው። የፌዴሬሽን ምክር ቤትና የህዝብ ተወካዮች ምክር ቤት በዛሬ ዕለት ባካሄዱት የጋራ ስብሰባ የትግራይ ክልል ተወካዮች በሁለቱም ምክር ቤቶች የሚገኙ አባላት እንዳልተሳተፉ የህወሓት ስራ አስፈጻሚ ኮሚቴ አባላት ጌታቸው ረዳ በሰጡት መግለጫ ተናግረዋል። ፓርቲያቸው ህወሓት ከዛሬ ዕለት ጀምሮ ብቻውን ከሌላው ተለይቶ ምርጫ በማካሄድ ህጋዊ መንግስት ካቋቋመ ከትግራይ ክልል ውጭ ህጋዊ መንግስት የለም ብሎ እንደሚያምን ገልጸዋል። በዚህ መሰረት በፌዴራል የህዝብ ሁሉ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት የሚገኙ የህወሓት አባላት ከዛሬው ዕለት ጀምሮ እንደሚለቁ ነው የተናገሩት። አቶ ጌታቸው እንዲሁም በሹመት በፌዴራል መንግስት የሚገኙ የፓርቲው አባላት እንዲለቁ መመሪያ ተሰጥቷል ብለዋል። የአምስተኛው የፓርላማ ዘመን ስልጣን በዛሬው ዕለት ሙሉ በሙሉ አክትሟል። ትናንት እኩለ ሌሊት ማለት ይቻላል አክትሟል። ለስልጣን የተመረጠው ለአምስት ዓመት ነው። ፓርላማው ከፓርላማው ተጨማሪ ፓርላማው ያቋቋመው መንግስትም ካቢኔም የተመረጡት ለ አምስት ዓመት ነው። ለዚህ አምስት ዓመት ኮንትራክታቸውን ጨርሰው ተዘግተዋል። ዛሬ ተጠራ የሚባለው ተፈላልጎ የሚጠራሩ ሰዎች የተጠራሩበት መድረክ ካልሆነ መስተቀር ህጋዊ ስልጣን የሌላቸው ሰዎች በምክር ቤት ስም ተሰብስበው ከሆነ በእንደዚህ አይነቱ ሰርከስ ውስጥ ትግራይ ተወካዮቿን አትልቅም። ተወካዮቿ እንዲወጡ ተነግሯቸዋል ማለት ነው። በፓርላማ ብቻ ሳይሆን በካቢኔ ውስጥ የሚሆን በሌሎች የመንግስት ፖለቲካ ሹመት ቦታዎች ላይ የነበሩ የህወሓት ተወካዮችም እንደዚሁ እንዲወጡ ተደርጓል። በእኛ እምነት በአሁኑ ሰዓት ጠቅላይ ሚኒስትሩን ጨምሮ ምክትል ጠቅላይ ሚኒስትሩን፣ ካቢኔው፣ ፓርላማው እና የፌዴሬሽን ምክር ቤት ምንም አይነት ህጋዊ ስልጣን ስለሌላቸው ከዛሬ ጀምሮ ከነዚህ ጋር ምንም አይነት ህጋዊ ግንኙነት ይኖራል ተብሎ አይታሰብም። አቶ ጌታቸው የትግራይ ክልል ከአሁን በኋላ ሀገራዊ ከሆኑ ለህዝብ ማህበራዊና ኢኮኖሚያዊ ጥቅም ከሚሰጡና የፍትህ ተቋማት ብቻ ነው ግንኙነት የሚኖሩ በማለት ገልጸዋል። መስተዳድር የሚባለው በጠቅላይ ሚኒስትሩ የሚመራው ካቢኔ ነው ፈርሷል እያልን ያለ ነው። ለአምስት ዓመት የተመረጠው ፓርላማ ነው ፈርሷል እያልን ያለ ነው። ለአምስት ዓመት የክልሎችን ውክልና ይዞ የመጣው ፌዴሬሽን ምክር ቤት ነው ፈርሷል እያልን ያለ ነው። ሲጀመር ፌዴራል መንግስት የሚባለው ሰማይ ላይ ተንጠለጠለ ነገር አይደለም። የክልሎችን ይሁንታ በምርጫ የተገለጸ የክልሎችን ይሁንታ ያቋቋመው ተቋም ነው ያቋቋመው መስተዳደር ነው። እሱ አሁን ግንኙነት ያቆም ነው ከነዚህ የምርጫ ኮንትራታቸው ካለቀ ኃይሎች ጋር፣ ተቋሞች ጋር ነው እንጂ የፍትህ ተቋማት አሉ። የወንጀል ክስ የሚመሰርቱ የፍትሐብሔር ጉዳዮች የሚከተሉ የፍትህ ተቋማት አቃቤ ህግ እነህ ይቀጥላሉ ፍርድ ቤቶች የአምስት ዓመት የስራ ዘመን ብቻ ማእከል አድርገው የተቋቋመው አይደለው። አይደሉም ስለዚህ እነሱም ስራቸው ማቅረብ ይቀጥላሉ ስለዚህ ትግራይ ውስጥ በትግራይ ደረጃ በፌደራል ፍርድ ቤቶች የሚታዩ ጉዳይ ካለ ማየት ይቀጥላል በማህበራዊ አገልግሎት መስጠት የግብርና አገልግሎት ይሆን ይችላል በተለያዩ ደረጃ የዜጎችን ማህበራዊ ኢኮኖሚያዊ አገልግሎት የሚሰጡ ተቋማት ስራቸውን ይቀጥላሉ ማለት ነው። የመከላከያ ሰራዊት በየቀ- እየተሰማራ የሚሊሻ ስራ የሚሰራበት ስራ ያከትማል እንጂ ሀገር ነው አላለች የማስከበር ስራው ይቀጥላል ማለት ነው። ፖሊስ ወንጀል መከላከል፣ ወንጀል የመከታተል፣ ወንጀል የመመርመር እነዚህ ስራዎችን ይቀጥላል። የዲፕሎማቲክ ሚሽኖቻችን ኢትዮጵያን ወክለው የሚንቀሳቀስ እስከሆነ ድረስ በዛ ደረጃ ስራቸውን ሚሰሩ ይሆናል እነዚህም በሚመለከቱ ትግራይ ከፋይናንስ የጉምሩክ አገልግሎት የግብር መሰብሰብ አገልግሎት፣ እነዚህ ሁሉ የሚባሉት ነገሮች የሀገር የፌዴሬሽኑ ቀጣይነት በትክክለኛው መንገድ ለመመስረት የሚያስችል እድል እስኪገኝ ድረስ ግንኙነታችን ከእነዚህ ጋር ብቻ ነው እንጂ ፈርሳል ካልናቸው ተቋማት ጋር ምንም አይነት ግንኙነት ሊኖራቸው አይችልም። ህወሓት አገራዊ ችግር ለመፍታት ሁሉን አቀፍ አገራዊ መድረክ መዘጋጀት አለበት ሲል ጥሪ አቅርበዋል። እንዲሁም በአገር አቀፍ ደረጃ ሁሉን አቀፍ አገራዊ ሸንጎና የባላደራ መንግስት በመመስረት ምርጫ እስከሚካሄድ በገለልተኛ ባለሙያዎች ሀገሪቷ መመራት አለበት የሚል አቋም እንዳለውም ተገልጿል። ለአሜሪካ ድምፅ ሙልጌታ ጽቡሃ፣ መቀለ። በሌላ በኩል የህዝብ ተወካዮች ምክር ቤት ህገ መንግስታዊ ሂደትን በጠበቀ ሁኔታ ምርጫውን ሰኔ 3 2012 ዓ.ም ማራዘሙን ያስታወሱት የፌዴሬሽን ምክር ቤት አፈ ጉባኤ አደም ፋራክ ለህገ መንግስቱ ተገዢ ያልሆኑና ሰላም የማይፈልጉ ቡድኖች ህዝቡን የማወናበድ ስራ እየሰሩ ይገኛሉ ብለዋል። አፈ ጉባኤው መልእክታቸውን ያስተላለፉት ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ ነው። ያዳምጡት። ህገ መንግስታዊ የሆነ ምርጫ ህጋዊ መንግስትን ሊወልድ አይችልም፣ ወይም በይህ ህገ መንግስታዊ ምርጫ ህጋዊ የሆነ መንግስት ሊቋቋም አይችልም። ከዚህ አኳያ ይህ ህገ መንግስታዊ የሆነ ምርጫ ያካሄዱ አካላት እኛ ብቻ ነን ህጋዊ የሚሉት ተቀባይነት የሌለውና ከህገ መንግስቱ ጋርም የማሄድ ነው። ከዚህ አንፃር ሰኔ ነሐሴ 30 ቀን 2012 ዓ.ም የፌዴሬሽን ምክር ቤት በአካሄደው አስቸኳይ ስብሰባ በትግራይ ክልል የተካሄደው ምርጫ በዛን ወቅት አልተካሄደም ነበር። አጠቃላይ አካሄዱ ህገ መንግስት ላይ እንደሆነ ውጤቱም ተቀባይነት የሌለው የማይጸና እንደሆነ ውሳኔ አሳልፏል። ስለዚህ ከዚህ አንጻር ህገ መንግስቱ በግልጽ ያስቀመጠው ጉዳይ ስለሆነ ምንም ለክርክር የሚቀርብ አይደለም። እንደሚታወቀው በህገ መንግስቱ መሰረት በሀገር አቀፍ ደረጃም ሆነ በየክልሉ ምርጫ የማካሄድ ስልጣን የብሔራዊ ምርጫ ቦርድ ብቻ ነው። ብሔራዊ ምርጫ ቦርድ ደግሞ በፈደራል ደረጃ ነው የሚቋቋመው በክቡር ጠቅላይ ሚኒስትሩ አቅራቢነት በህዝብ ተወካዮች ምክር ቤት ነው ባላቱ የሚጸድቁት። ምርጫ ደግሞ በመላ ሀገሪቱ በተመሳሳይ ወቅት እንደሚካሄድ ነው የምርጫ ህጉ የሚያስቀምጠው። ብሔራዊ ምርጫ ቦርድ በተወሰነ አካባቢ ላይ በተለየ ጊዜ ምርጫ እንዲካሄድ አምኖበት ለህዝብ ተወካዮች ምክር ቤት አቅርቦ የህዝብ ተወካዮች ምክር ቤት ካልተቀበለ በስተቀር ምርጫ በመላ ሀገሪቱ በተመሳሳይ ጊዜ ነው መካሄድ ያለበት። ምርጫ የማካሄድ ስልጣን ምርጫን የማስፈጸም ስልጣን ደግሞ ደሞ የብሔራዊ ምርጫ ቦርድ ብቻ ነው። ከዚህ ውጪ በክልል ደረጃ የምርጫ ኮሚሽን ምርጫን የሚያስፈጽም አካል ማቋቋም አይቻልም። በህገ መንግስቱ ላይ ደግሞ የፌዴራልና የክልል መንግስታት ስልጣን ክፍፍል በግልጽ ተቀምጧል። ምርጫ የማካሄድ ስልጣን ለፌዴራል ነው የተሰጠው። በህገ መንግስቱ ደግሞ ክልሎች ለፌዴራል የተሰጠውን ስልጣን ማክበር አለባቸው። ፌዴራል መንግስቱ ደግሞ ለክልሎች በህገ መንግስቱ የተሰጡ ስልጣንና ተግባራትን ማክበር ይኖርበታል። ይሄ ካልሆነ ህገ መንግስታዊ ስርዓቱ አደጋ ላይ እንደወደቀ ነው የሚቆጠረው። ከዚህ አኳያ ለፌዴራል መንግስት የተሰጠውን ስልጣን አለግባብ በመውሰድ ይህገ መንግስታዊ የሆነ ምርጫ በማካሄድ እኛ ብቻ ነን ህጋዊ የሚለውን ፕሮፓጋንዳ የሚነዙት አካላት ትክክል አይደለም የሚያነሱት ህዝቡም ሁሉም ይህንን በትክክል የሚረዱት ይመስለኛል።